ስፖርት ጤና ይስጥልኝ፣ አድማጮች። እንደምንሰንብታችኋል። በስፖርቱ ዓለም በተለይም በአትሌቲክሱ ዘርፍ ለረዥም ጊዜ ብቃታቸውን እንዳስጠበቁ የሚቀጥሉ አትሌቶች ጥቂቶች ናቸው። አትሌት መሰረት ደፋር ከእነዚያ ጥቂቶች መካከል የምትደምር ናት። በወሊድ ምክንያት ከስፖርቱ ዓለም ርቃ ብትቆይም ዛሬም የቀድሞ አቋሟ አብሯት እንዳለ ማስመስከር ችላለች። የስፖርት ተንታኞች ስለ አትሌቷ የሚሉን ይኖራል በእንግሊዝ ፕሪምየር ሊግ ሊቨርፑል አስቶን ቪላን እንደ መኸር ወቅት ገለባ አብራይቶታል። ቼልሲ ኒውካስልን ድባቅ መጥቷል። ላይስተር ሲቲ እና ማንቸስተር ሲቲ ሽንፈት ቀምሷል። በጀርመኑ ቡንደስሊጋ ሀያሉ ባየር ሚንሽንን የሚያቆሙ አልተገኘም። በስፔላ ሊጋ ባርሴሎና ሴልታ ቪጎን የግብ ጎተራ አድርጎታል። ተጨማሪ ዘገባዎች ይኖሩናል። አብራችሁ ቆዩ። አትሌት መሰረት ደፋር ትናንት ዩናይትድ ስቴትስ ውስጥ ታላቅ ድል ተቀዳጅታለች። የሁለት ጊዜያት የኦሎምፒክ ውድድር አሸናፊዋ መሰረት ደፋር እሁድ ባለድል የሆነችው በቦስተን የቤት ውስጥ የሩጫ ውድድር ነበር። መሰረት ከሁለት ዓመት ከመንፈቅ ቆይታ በኋላ ወደ ስፖርት ውድድር ተመልሳ እሁድ ዕለት ያሸነፈችው በ3000 ሜትር ፉክክር ነው። መሰረት ደፋር ወደፊት ተጨማሪ ሜዳሊያዎችን የማሸነፍ እቅድ እንዳላትም ተናግራለች። በኤፍ ኤም 96.3 ፕላኔት ስፖርት የሬዲዮ ፕሮግራም ዋና አዘጋጅና አቅራቢ ጋዜጠኛ ምስጋናው ታደሰ መሰረት በእርግጥም ተጨማሪ ድሎችን ልታገኝ ትችላለች ብሏል። መሰረት ደፋር ረዥም ዓመት ኢትዮጵያ ውስጥ ሩጫ አንከረውጡ አትሌቶች አንጋፋ ከምንላቸው አትሌቶች መካከል አንዷ ነች። ከሁለት ሺህ አንድ ጃማይካ ኪንግስተን የዓለም ወጣቶች ሻምፒዮና ጀምሮ እስካሁን ድረስ በሩጫ ውስጥ ያለች በጣም ድንቅ አትሌት ነች። ሁለት ጊዜ የኦሎምፒክ የወርቅ ሜዳሊያ እንደዚሁም አንድ ጊዜ የነሐስ ሜዳሊያ አሸናፊ ነች በአምስት ሺህ ሜትር ላይ እና ምንድ ነው የዚህኛውን ድሏን ለየት የሚያደርገው? ከወለደች በኋላ ረዘም ያለ ጊዜዋን በእረፍት ላይ ነው ያሳለፈችው ከውድድር ርቃ። ከዛ በኋላም ጉዳት ነበረባት። ልምምዷን በጣም ዘግይታ ነበር የጀመረችው። ከዛ ጊዜ ሁሉ በኋላ ማሸነፏ ብቻ ሳይሆን ኦልሬዲ ከታወቀችበት እና ስፔሻላይዝ ካደረገችበት የአምስት ሺህ ሜትር ውድድር ወጣለች። እና ከወለደች በኋላ አንድ ግማሽ ማራቶን ብቻ ነው አድርጋ እሱን በማሸነፍ ደመደመችው። የአምስት ሺህ ሜትር አትሌቶች ብዙ ጊዜ እየጨመሩ ነው የሚሄዱት። እሷ ግን ወደታች ወርዳ ሶስት ሺህ ሜትር ማሸነፏን እጅግ በጣም ልዩ የሚያደርገው ነው የገባችበትም ሰዓት ጭምር ፈጣን ሰዓት ከመሆኑ አንጻር ድሉ በትክክልም የሚገባት ነው። አሁን ባላት ፐርፎርማንስም ደግሞ እንዳለችው ተጨማሪ ድሎችንም ልታገኝ ትችላለች። በተለይም ደግሞ ከፊታችን የሚጠብቀን የሪዮ ኦሎምፒክ ላይ ምናልባትም በአምስት ሺህ ሜትር እሷ በምትታወቅበት ተጨማሪ ድሎችን ታመጣለች ብለን ከምንጠብቃት አትሌቶች መካከል ነች። አትሌት መሰረት ደፋር አሸናፊ የሆነችው በስምንት ደቂቃ ከ30.83 ሰከንድ ጊዜ በመግባት ነው። የዓለም አቀፍ አትሌቲክስ ፌዴሬሽኖች ማህበር የኢትዮጵያ ዜና ዘጋቢ ኤልሻዳይ ነጋሽ በበኩሉ መሰረት የተቀዳጀችው ድል ከዚህ ቀደም የነበራት አቋም በአሁኑ ወቅት አለመዋዠቁን የሚያሳይ ነው ብሏል። ይህ ውድድርና እዚህ ውድድር ውጤት ልዩ የሚያደርገው ብዙዎቻችን እንደምናውቀው አትሌት መሰረት ደፋር አለፉት ሁለት ዓመት ተኩል አካባቢ ልጅ ከወለደች በኋላ ወደ ውድድር አለም አልተመለሰችም ነበር ገና በሁለት ሺ አስራ ስድስት ስትመለስ የሁለተኛ ውድድሯ ላይ ነው እና በዚህ በሁለተኛ ውድድሯ ላይ በፊት የአለም ሬከርድ በምታስመዘግብበት ወቅት የነበራትን አቋም የሚስተካከል ጥሩ ሰዓት ማስመዝገቧ ነው እንደ ትልቅ ዜና ተደርጎ የተወራው የአለም የሴቶችን ሬከርድ በሶስት ሺ ሜትር አሁን ገንዘቤ ዲባባ ነው ያዘችው እሷ ከመያዟ በፊት ግን ሰአቱ የመሰረት ደፋር ነበር። ስምንት ከሀያ ሶስት ሰባ ሁለት ነበረ እና ከዛ ሰዓት ሰባት ሰከንድ ብቻ የዘገየ ውድድር ነው እና ሲዝኑ መጀመሪያ ውድድር ደግሞ በጣም ጥሩ የሚባል ሰዓት ነው ይሄ። አንደኛው ለፊታችን የዓለም አቀፍ የቤቶች ውድድር በፖርትላንድ አሜሪካ ውስጥ ይካሄዳል። እዛ ውድድር ላይ ኢትዮጵያን ወክላ ለመሳተፍ የሚያስችላትን ሰዓት ኦልሬዲ አግኝታለች። ከዚህ በኋላ ሌሎች ኢትዮጵያውያን አትሌቶች ሁለት አትሌቶች ከሷ የተሻለ ሁለት ሰዓት ካላስመዘገቡ በስተቀር ቡድን ወክላ መሄድ የምትችልበትን ሰዓት አግኝታለች። እንደ አውሮፓውያን ዘመን አቆጣጠር ማርች አስራ ሰባት እስከ ሀያ ሁለት ሺህ አስራ ስድስት ላይ በፖርትላንድ ዩኤስኤ የሚካሄድ የዓለም አቀፍ ቤቶች ውድድር ነው። ከዚህ በተደጋጋሚ ስለደፋ የዓለም የቤቶች ውድድር አሸናፊ ይሆናለች። ዋና ዋናው ግድ የሚለየው ምንድነው? ከወሊድ በኋላ ተመልሳ እንደዚህ አይነት አቋም ማስመዝገባ ነው። ሌላኛዋ የ19 ዓመት ወጣት ኢትዮጵያዊት አትሌት ዳዊት ስዩምም የ1500 ሜትር የሩጫ ውድድሩን በአራት ደቂቃ 01.87 ሰከንድ አጠናቃ በመግባት አንደኛ ወጥታለች። ይህ ውጤቷ አንድ ወር ከ15 ቀን ባስቆጠረው የጎርጎሪዮስ 2016 ዓመት ፈጣኑ ሰዓት ተብሎ ተመዝግቦላታል። አሁን ከቅርብ አመታት ወዲህ ኢትዮጵያ ውስጥ ከታዩ በጣም ምናልባት ወደፊትን እነ መሰረት እነ ጡርነሽ የተቀዳጁት እንድል ሊቀዳጁ ይችላሉ ተብሎ ከሚጠበቁ ወጣት አትሌቶች መካከል አንዷ ነች። ወደ ፕሮፌሽናል የአትሌቲክስ መድረክ ከመጣች ገና አራት እና አምስት አመቷ ነው። በዚህ ጊዜ ውስጥ ግን በርካታ የሚባሉ ትልልቅ ድሎችን ማስመዝገብ ይችላለች። የዳይመንድ ሊጎችን ጭ ማለት ነው። የዛሬ ሁለት አመት ዩክሬን ዶኔትስክ ከተማ በተካሄደው የዓለም ወጣቶች ሻምፒዮና ላይ በተመሳሳይ ማሸነፍ የቻለች አትሌት ነች። በትላንቱ የቦስ ውድድር ደግሞ የገባችበት ሰዓት የዓመቱ እጅግ በጣም ፈጣኑ ሰዓት ሆኖ ተመዝግቦላታል። በቀጣይነት እች ልጅ ሪዮ ኦሎምፒክ ላይ ከኢትዮጵያውያኖች ከሚጠብቋት አትሌቶች መካከል አንዷ ነች። ከዚህ በፊት ዓለም ሻምፒዮና ላይ እና አልማዝ አያናን እንዳየ ነው ሁሉ በቀጣይ እንግዲህ ትልቅ ተስፋ የጣልባት አትሌቶች ኖር ዳዊት ስዩም ነች። በትክክልም ደግሞ ሌሎችን አንጋፋ አትሌቶች ይተካሉ የተብላ ተስፋ የጣል በእድገት እጅግ በጣም ፈጣንና የሚያስገርም እርግጥ ነው በዚሁ የቦስተን የሩጫ ፉክክር በወንዶች የ3000 ሜትር ውድድር ደጀን ገብረ መስቀል አንደኛ በመሆን አሸንፏል ደጀን ባለፉት ሁለት ሶስት ዓመታት በጉዳትና በብቃት ሟዠቅ ሲጠበቅበት የነበረበትን ውጤት ማስመዝገብ ሳይችል ቀርቶ ነበር የትናንቱ ውጤት በለንደኑ 2012 ኦሎምፒክ ውድድር ላይ ከሞፋራ ጋር ተፎካክሮ ሁለተኛ ከወጣ በኋላ ያስመዘገበው ድል ተብሎለታል። ወደ ጀንም ገብረ መስቀል እንግዲህ በአመቱ ውድድር ዘመን ሁለተኛ ሳምንት ላይ የሆነ ውድድር ላይ አሸናፊ ለመሆን ይችላል። የገባበት ሰዓት ከብዙ አትሌቶች የሚገቡበት ሰዓት ፈጣን ቢሆንም ዓለም ሬከርድም ወይም ብዙን ጊዜ በኢንዶር ሲዘኑ ላይ አትሌቶች ከሚያስመዘጉበት ሰዓት ተቀራራቢ የሆነ ሰዓት አይደለም። ነገር ግን በዚህ ውድድር ለማሸንፍ ችሏል። ሲዘኑ በ በአሸናፊነት ነው የጀመረው። ገና ብዙ ውድድሮች ስለሚኖሩ እንግዲህ ለኢትዮጵያን ቡድን ወክለውም ፖርትላንድ ላይ የሚሰለፉትን አትሌቶችን ለማወቅ ሌሎችንም አትሌቶች አቋም ለመገምገም ወደፊት ያሉትን ውድድሮች ማየት ያስፈልጋል። ግን በአሸናፊነት መጀመሩ ጥሩ ይመስለኛል። በእንግሊዝ ፕሪምየር ሊግ ሊቨርፑል ትናንት በግብ ተንበሽብሾ ነው የወጣው። በ 16 ኛው ደቂቃ ላይ ከግራ በኩል የተሻማችውን ኳስ ዳንኤል ስቱሪጅ በጭንቅላት ከመሬት አጋጅቶ ከመረብ በማሳረፍ የጀመረው ግብ ሌሎች አምስት ግቦችን አስከትሏል። ጨዋታው ሲጠናቀቅ አስቶን ቪላ ስድስት ግቦችን በማስተናገዱ አንገት ከመድፋት ውጪ ምንም አማራጭ አልነበረውም። በትናንቱ ድል ሊቨርፑል ነጥቡን ሰላሳ ስምንት አድርሶ አምስተኛ ደረጃ ላይ ከሚገኘው ማንቸስተር ዩናይትድ ጋር ልዩነቱን ወደ ሶስት አጥብቧል። በሰንደርላንድ ቅዳሜ ዕለት ሁለት ለአንድ የተረታው ማንቸስተር ዩናይትድ በማንቸስተር ሲቲ በስድስት ነጥብ ይበለጣል። ትናንት መሪው ላይስተር ሲቲን ሁለት ለአንድ የረታው አርሰናል 51 ነጥብ ይዞ ሦስተኛ ደረጃውን አስከብሯል። ላይስተር ሲቲ ነጥብ በመጣሉ 53 ነጥብ ላይ ተወስኗል። ማንቸስተር ሲቲን ሁለት ለአንድ ያሸነፈው ቶትናም ሆትስፐር በ51 ነጥብ ሁለተኛ ነው። ከአርሰናል ጋር የሚለያቸው የግብ ልዩነት ነው። በጀርመን ቡንደስሊጋ ትናንት ባየ ሚንሽን አውስቡርግን 3 ለ1 ለባየር ሚንሽን ፖላንዳዊው አጥቂ ሮበርት ሌቫንዶቭስኪ ሁለት ግቦችን ሲያስቆጥር የጀርመኑ አጥቂ ቶማስ ሚውለር አንድ ግብ አግብቷል። ባየር ሚንሽን በ56 ነጥብ እየመራ ነው። ሃምቡርግ የመልስ ጨዋታውን ከቦሩሲያ ሚንሽን ግላድባህ ጋር አድርጎ 3 ለ2 ማሸነፍ ችሏል። ቦሩሲያ ዶርትሙንድ ከሃኖቨር ጋር ተገናኝቶ እንደምንም ባገባት አንድ ግብ አሸንፎ ወጥቷል። በ48 ነጥብ ሁለተኛ ነው። ባየር ሊቨርኩሰን 35 ነጥብ ይዞ ሶስተኛ ነው። በስፔን ላ ሊጋ ካምፕ ኑ ስታዲዮም ውስጥ ባርሴሎና ና ሴልታ ቪጎ ያደረጉት ጨዋታ በባርሴሎና ስድስት ለአንድ የሆነ ሰፊ ልዩነት ተጠናቋል። ሊዮኔል ሜሲ በቅጣት ምት ያስቆጥራት የመጀመሪያዋ ግብ እጅግ አስደማሚ ነበረች። ሉዊስ ሱዋሬዝ ሶስት ግቦችን ከመረብ በማሳረፍ ሄትሪክ ሰርቷል። ሌሎቹ ግቦች የኢቫን ራኪቲች እና የኔይማር ናቸው። ሪያል ሶሴዳድ ግራናዳን ሶስት ለባዶ፣ ሴቪላ ላፓልማን እንዲሁም አይበር ሌቫንቴን ሁለት ለምንም አሸንፏል። ጌታፌ በአትሌቲኮ ማድሪድ አንድ ለባዶ ተሸንፏል። በሜዳ ቴኒስ የሴቶች ውድድር የስዊዘርላንዷ ታዳጊ በሊንዳ ቤንቺክ የሰበሰበችው ነጥብ ከአስሩ የዓለማችን ምርጥ ተወዳዳሪዎች ተርታ አስገብቷታል። ዘጠነኛ ላይ የምትገኘው በሊንዳ ከዓለም ምርጧ አሜሪካዊት ሴሬና ዊሊያምስ እህት ቬኑስ ዊሊያምስ ልቃለች። ቬኑስ 12ተኛ ደረጃ ላይ ነው የምትገኘው። እህቷ ሴሬና ዊሊያምስ በከፍተኛ ነጥብ እየመራች ትገኛለች። የኢትዮጵያ የከፍተኛ ሊግ የእግር ኳስ ውድድር ትናንት በተለያዩ የኢትዮጵያ ከተሞች ተከናውኗል። ትናንት ብቻ 16 ጨዋታዎች ተደርጓል። በምድብ ሀ አዲስ አበባ ፖሊስ በ15 ነጥብና በ5 ንጹህ የግብ ክፍያ ደረጃውን ይመራል። በምድብ ለም በተመሳሳይ በ15 ነጥብ አዲስ አበባ ከተማ አስተዳደር እየመራ ይገኛል። ዘጠኝ ንጹህ ግቦች አሉት። አድማጮች፣ የስፖርት ዘገባችን በዚሁ ይጠናቀቃል። ማንተ ጋፍቶ ስለሺነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።